የፌዴራሉ ከፍተኛ ፍርድ ቤት 15ኛ ወንጀል ችሎት እነ አቶ መላኩ ፈንታ ያቀረቡትን አቤቱታ ውድቅ አድርጎ በጉዳያቸው ላይ መሰማት የጀመረውን የአቃቤ ሕግ የምስክሮች ቃል እንዲቀጥል ወስኗል። የምስክሮቹ ቃል የሚሰማበትን የጊዜ ሰሌዳም እንዳወጣ አስታውቋል። መለስካቸው አማሃ የላከው ዘገባ ዝርዝሩ አለው። የፌዴራሉ ከፍተኛ ፍርድ ቤት አስራ አምስተኛ ወንጀል ችሎት እነ አቶ መላኩ ፈንታ በተሻሻለው የጉምሩክ አዋጅ እንዲዳኙ ያቀረቡትን ጥያቄ ውድቅ አድርጎ ቀደም ሲል የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አቃቤ ሕግ ባቀረበው ክስ መሠረት እንዲቀጥል በይኗል። ፍርድ ቤቱ ለዚህ ውሳኔው መሠረት ያደረገው የሕገ መንግስት አጣሪ ጉባኤ የቀድሞውና የተሻሻለው የጉምሩክ አዋጅ የሚቃረኑ አይደሉም ብሎ በመተርጎሙ መሆኑን ገልጾ ለተከሳሾችም የሚጠቅመው በዚሁ መልክ መከራከሩ እንደሆነ አስረድተዋል። በቀድሞ የጉምሩክ ሕግ መሠረት ያለቀረጥ የገቡ ተሽከርካሪዎችን ወይም ሌሎች መሣሪያዎችን ለሦስተኛ ወገን ማስተላለፍ ወይንም ከገባበት ዓላማ ውጪ በጥቅም ላይ ማዋል በወንጀል ያስጠይቅ የነበረ ሲሆን ክሱም የተመሠረተው በዚሁ አተረጓጎም ነበረ። የተሻሻለው የጉምሩክ ሕግ ግን ይህን ድርጊት ከወንጀል ወደ ፍትሐብሔር ተጠያቂነት አዙሮታል። አቶ መላኩ ፈንታ፣ አቶ ገብረ ዋህድ ወለ ጊዮርጊስ፣ አቶ በላቸው በየነ፣ አቶ ነጋ ገብረ እግዚአብሔር፣ አቶ ከተማ ከበደ፣ አቶ ሰማቸው ከበደና ዶክተር ፍቅሩ ማሩ ያቀረቡት አቤቱታ ጉዳያቸው በአዲሱ የጉምሩክ ድንጋጌ እንዲታይላቸው ሲሆን ይህም ህገ መንግሥቱ በአንቀጽ 22 ቁጥር ሁለት ላይ በደነገገው መሠረት እንደሆነም ይታወቃል። ፍርድ ቤቱ በሰጠው ብይን መሰረት ከዚህ በኋላ የአቃቢ ሕግ ምስክሮች በወጣው የጊዜ ሰሌዳ መሰረት በሳምንት ሶስት ቀን ማለትም ሰኞ፣ ረቡዕና አርብ እየቀረቡ ይሰማሉ። ዝርዝር የጊዜ ሰሌዳውንም ባለጉዳዮቹ ከፍርድ ቤቱ ጽህፈት ቤት ማግኘት እንደሚችሉ ገልጿል። ማክሰኞና ሐሙስ ፍርድ ቤቱ የተለያዩ አቤቱታዎችን እንደሚመለከትና ብይን እንደሚሰጥም አስታውቋል። በሚኒስትር ማዕረግ የቀድሞ የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን ዋና ዳይሬክተር አቶ መላኩ ፈንታን እና ምክትላቸውን አቶ ገብረ ዋህድ ወልደ ጊዮርጊስን ጨምሮ ጥቂት የባለሥልጣኑን ሠራተኞችና አንዳንድ ባለሀብቶችን የፌዴራል ሥነ ምግባርና ጸረ ሙስና ኮሚሽን አቃቤ ሕግ የመንግሥት ሥራን በማያመች አኳኋን በመምራትና የሙስና ወንጀል ፈጽመዋል በሚል ክስ መስርቶባቸው የፍርድ ሂደቱ ከተጀመረ ሶስተኛ ዓመቱን ይዟል። አቃቤ ሕግ ክሶቹን በተለያዩ ሶስት መዝገቦች አደራጅቶ ያቀረበ ሲሆን እስከ ዛሬ ድረስ የአቃቤ ሕግ ምስክሮች የተሰማበት መዝገብ አንዱ ብቻ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ